የአዲስ አበባ አባላደራ ምክር ቤት ባልደራስ አባላቶች ለእስር ተዳርገውብኛል ሲል ለአሜሪካ ድምፅ ራዲዮ ተናግረዋል። የምክር ቤቱ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ እንደተናገረው እሁድ ዕለት በባህር ዳር ከተማ ሊደረግ የነበረው ሕዝባዊ ስብሰባ መሰረዙን ተከትሎ በቀጣዩ ቀናት ወደ አዲስ አበባ ከተመለሱት አመራሮች መካከል የተወሰኑት በፖሊስ ቁጥጥር ስር ውለዋል። የአዲስ አበባ ምክር ቤት አባላት አብዛኞቻችን ከፊሎቻችን ወደ አዲስ አበባ በአየር ለመመለስ ስላልተፈቀደልን፣ ስለተከለከልን ግማሾቻችን፣ በመንገድ ግማሾቻችን በአየር ምትመለስ ነው። በመንገድ ወደ አዲስ አበባ ለመመለስ ከተገደድነው መካከል ና በአየር ምክር እንገኝበታለን። ጠዋት ለሊት ሰዋት ተሳደጉ ማለት ነው። ከገባም በኋላ በጥቂት ሰዓታት ልዩነት ውስጥ እንታየ ቸኮል ታስሯል። ከእሱም ባሻገር እነዚሁ ከምክር ቤት አባሎቻችን መካከል ጠንካራ የሆነ ቸኮል ሆናቸው የምንላቸው አባላትና አመራር ሌሎች በከተከተማ ደረጃ ያሉ የአመራር አባላትን ታስረዋል። የምክር ቤት አባላት እንደዚ ሚስ የሚፈልጉ የሰማ ናቸው አሉ። የታሰሩበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? በቁጥጥር ስር ያዋላቸውስ ማነው ማን ነው? የት አካባቢ ነው ታስረው የሚገኙት? ይህንን ለማወቅ ችላችሁ? ይሁን እስክንድር፣ እንግዲህ ይህ ነገር እንደተሰማ እኛ ወደ አዲስ አበባ ፖሊስ ኮሚሽን ተንቀሳቅሰናል። እዛ ያሉ ባለስልጣናትን ለማነጋገር ሞክረናል። በደፈናው የታሰሩት በወቅታዊ ጉዳዮችም ከመባል ባሻገር ዝርዝር መረጃ ያልሰጠን የቻለ የለም። እኛ እዚያ የተንቀሳቀስንበት ሰዓሳ የዘመዶቻቸው ደግሞ ውስጥ ገጠ እህል ማስጠንቀቅ ብሏቸዋል። ጋዜጠኛና የመብት ተሟጋጅ እስክንድር ነጋ በባህር ዳር ከተማ የደረሰውን የባለ ስልጣናት ግድያ በተመለከተ በስፍራው የነበሩ ሰዎች በአደባባይ የሰጡት ምስክርነት ባለበት ሁኔታ ከጉዳዩ ጋር ግንኙነት የሌላቸውን ወገኖች ማዋከብ ተገቢነት እንደሚያንሰው በመጥቀስ ይሟግታል። በመጀመሪያ ነገር አሁን ወቅታዊ ጉዳዮችን በሚመለከት ምን እንደሆነ የመጀመሪያ ምስክ ደረጃ ምስክር የሆኑት የክልሉ ባለስልጣናት ችግሩ ሲፈጠር ከስር መሰረት ሲጀምሩ ሁን እንዴት እንደተፈጠረ በምን ሂደት እንዳለፈ እንዴት ተቋጨ፣ ሙሉውን ሂደት የሚያውቁ የክልሉ አመራር አባላት በአማራ ቴሌቪዥን ላይ ቀርበው ሙሉ የምስክርነት ቃላቸውን ሰጥተዋል። ይህ ፖሊስ ከዚህ ያለፈ ምንም አይነት ከዚህ የጠለቀ ማስረጃ ሊያገኝ የሚችልበት ሁኔታ የለም። በህዝብ ፊት ምስክርነት ይሰጣል። ለፖሊስ ሊሰጥ የሚችለው ምስክርነት ህዝብ በግላጭ አዳምጦታል። ከዚህ የተሰጠው የመጀመሪያ ደረጃ ምስክርነት ያገኘ ነው ጭብጥ ችግሩ ሙሉ ለሙሉ ፓርቲ ውስጥ እንደነበር ሙሉ ለሙሉ ከውጭ የመጣ ችግር ሳይሆን እዚያ ፓርቲ ውስጥ ያለ ችግር ነው። ፓርቲ ውስጥ በተፈጠረ ችግር ከፓርቲው ውጭ ያሉ የኢህአደግ ተቀናቃኞች ናቸው ተብሎ ተብሎ የሚታሰቡ ግን ሰለባዊ የሆኑ ነው። አሁንም እደግመዋለሁ የለውጡ ተቀናቃኞች አሉ። የኢህአደግ ተቀናቃኝ ተብሎ የሚታሰቡ የኢህአደግ አማራጮች ናቸው ተብለው የሚታሰቡ በዚህ አጋጣሚ ላይ ቁልፍ ቁልፍ አባላቶቻቸው እየታሰሩ ይገኛሉ። ይሄ ደግሞ የድሮ አስተሳሰብ የድሮ አካሄድ ነው። ለሀገር የሚበጅ አካሄድ አይደለም። በሀገሪቱ ውስጥ እየተፈጠሩ ያሉ ችግሮችን በሚያስተያየት ጭቆና አማራጭ ፖሊሲ አይደለም። ጭቆና ወደ ባቱ ችግር ይፈተናል። የሚሻለው በዲሞክራሲ ጎዳና ላይ መጓዝ ነው የሚል ነው እና አሁን ዛሬ የተወሰደ የወሰደ እርምጃ ጥሩ ምልክት አይደለም ከእውነታው ጋር በግልጽ የሚጋጭ ነው እና አስቸኳይ የሆነ እርምጃ ሊወሰድበት ይገባል የሚል አስተያየት ነው ያለኝ። የአዲስ አበባ ባላደራ ምክር ቤት ባልደራስ ታስረውብኛል ያላቸውን አባላት በተመለከተ የአዲስ አበባ ፖሊስ ኮሚሽን መልስ ይሰጠን ዘንድ በተደጋጋሚ የደወልንላቸው የኮሚሽኑ የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንቶ ወደ ስቱዲዮ እስከገባንበት ሰዓት ድረስ ስልካቸውን ሊያነሱልን አልቻለም። የእሳቸውን መልስ ባገኘን ጊዜ እናሰማችኋለን። የአዲስ አበባ ባላደራ ምክር ቤት ባልድራስ የአዲስ አበባ ከተማ ነዋሪዎች በከተማ ውስጥ ያላቸውን መብት ለማስከበር የሚንቀሳቀስ ተቋም እንደሆነ ይናገራል። በዋነኝነት በጋዜጠኝነትና በለውጥ አራማጅነት የሚታወቁ በቀደመው ዘመን ስራዎቻቸው እንደ ወንጀል ተቆጥረው በእስር የባጁ ሰዎች ያቋቋሙት ቡድንም ነው። ምክር ቤቱ ከዚህ ቀደም በተለያዩ ሰ ስፍራዎች ለሰጣቸው የሞከርኳቸው መግለጫዎች በመንግሥት የጸጥታ ኃይሎች ሆን ተብለው ተደናቅፈውብኛል ሲል መክሰሱ ይታወቃል። ኢትዮጵያ መንግሥት የጸጥታ አካላት በበኩላቸው ውንጀላው መሠረተ ቢስ ነው ሲሉ ተሟግተዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።